አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ የደረሰባትን ድርቅ በመቋቋም ለጎረቤቶቿ ሀገሮች ተምሳሌት መሆኗ ተገለጸ፣ የምዕራብ አፍሪቃ ፍልሰተኞች በሊቢያ ገበያ እየተሸጡ መሆናቸው ታወቀ፣ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። ዴይሊ ማቨሪክ የተባለው ደቡብ አፍሪቃ የሚታተም ጋዜጣ ድረገጽ ኢትዮጵያ ደርሶባት በነበረው ከባድ ድርቅ አያያዟ ለጎረቤት አገሮች ተምሳሌ ትሆናለች ይላል። የአፍሪቃ ቀንድ በብዙ አስርተ ዓመታት ውስጥ ያልታየና የከፋ ድርቅ ደርሶበታል። በሁለት የደቡብ ሱዳን ወረዳዎች ረሃብ እንደገባ በይፋ ተገልጿል። አንዳንድ የሶማሊያና የየመን ክፍሎች ደግሞ በረሃብ አፋፍ ላይ ይገኛሉ። ኢትዮጵያም ውስጥ ከሁለት ዓመታት በፊት በአምሳ ዓመታት ውስጥ ያልታየና የከፋ ድርቅ ተከስቶባት ነበር። በያዝነው ዓመትም የዝናብ እጥረት ይኖራል የሚል ስጋት አለ። ይሁንና ኢትዮጵያ ተገቢ እርምጃ እየወሰደች ነው ሲል ዴይሊ ማብሬክ ድረገጽ አስረድቷል። ባለፈው ዓመት ኢትዮጵያ ውስጥ ደርሶ የነበረው ድርቅ ከሰላሳ ሁለት ዓመታት በፊት በሀገሪቱ ታይቶ ከነበረው ከባድ ድርቅ የባሰ ቢሆንም በኢትዮጵያ የተሻለ ኢኮኖሚ እድገት በመኖሩ የተሻለ ዝግጅት በመደረጉ የኢትዮጵያ መንግስትና ዓለም አቀፍ ማህበረሰብ ፈጣን ምላሽ በመስጠቱ በህዝብ ላይ የደረሰው ስቃይ ከበፊቱ ያነሰ በመሆኑ በዓለም አቀፍ ቴሌቪዥን እርዳታ ፍለጋ ለመታየት አልበቃም ሲሉ ኦክስፋም የተባለው የረድኤ ድርጅት የልማት ኃላፊ ማርክ ጎልድሪንግ መናገራቸውን ድረገጹ ጠቁመዋል። ከ32 ዓመታት በፊት ኢትዮጵያ ገብቶ የነበረው ረሃብ በረሃብ የማቀቁ ሰዎች በቴሌቪዥን እየታዩ እርዳታ የሚጠየቅበት ጊዜ ነው የነበረው። በአንድ የሰሜን ኢትዮጵያ ከተማ ላይ ተከስቶ ስለነበረው ረሃብ ያኔ እዛ የነበሩት ረድኤት ሰራተኞች ከገሃንም ጋር አመሳስለውት እንደነበረ ደይሊ ማበረክ ድረገጽ ላይ የወጣው ጽሑፍ ጠቅሷል። በዛን ወቅት ከ600,000 እስከ 1 ሚሊዮን የሚሆኑ ኢትዮጵያውያን አልቀዋል። ከ32 ዓመታት በኋላም ኢትዮጵያ ከዛን ጊዜ የከፋ ድርቅ ገጥሟታል። ነገር ግን በቂ ምግብ የማይገኝበት ሁኔታ ቢኖርም አሁንም ቢሆን ሁኔታዎች ባያስተማምኑም ኢትዮጵያ ያለፈው ስቃይ እንዳይደገም ለማድረግ ችላለች። ሶማሊያንና የደቡብ ሱዳን እንዲሁም የምግብ እጥረት የተከሰተባቸው የመንንና ናይጄሪያን የመሳሰሉት ሀገሮች ከኢትዮጵያ መማር ያለባቸው ምንድን ነው የሚል ጥያቄ አቅርቧል ጽሁፉ። ባለፈው ዓመት ኢትዮጵያ ውስጥ አስከፊ ድርቅ የደረሰ ቢሆንም አስከፊ ቀውስ አልገጠማትም ሲሉ በምስራቅ አፍሪቃ የዓለም የምግብ ፕሮግራም ቃል አቀባይ ቻርልስ መቅደኖ እንደገለጹ ዘገባው ጠቅሷል። ኢትዮጵያ የድርቁን ሁኔታ ለማስታገስ የወሰደችው ዋና እርምጃ አስቀድማ መዘጋጀቷ ነው ይላል ዴይሊ ማቨሪክ ላይ የወጣው ጽሑፍ። የኢትዮጵያ መንግሥት ከ12 ዓመታት በፊት በኢትዮጵያ ገጠሮች ከባድ ቀውስ እንዳይደርስ ለማስወገድ ሲል በድህነት የሚኖሩትን ሰዎች ለመርዳት ሴፍቲኔት የሚል መርሃ ግብር ቀየሰ። የምግብ እጥረት በማይለያቸው አካባቢዎች የሚኖሩት ሰዎች የገንዘብ ወይም የምግብ ረድኤት እንዲያገኙ አደረገ። ጥሩ መኸር አለ በሚባልበት ጊዜ እንኳን ከ7-8 ሚሊዮን የሚሆኑ ኢትዮጵያውያን የመንግሥት ረድኤት ያስፈልጋቸዋል። ይህ ፕሮግራም ታዲያ በሚያስፈልግበት ጊዜ ተጨማሪ ምግብ በማቅረብና ዓለም አቀፍ ማህበረሰቦች የምግብ ረድኤት ሊያከፋፍሉ የሚችሉበት የተሳለጠ ዘዴ በማቅረብ ድርቅ ሊያስከትሉ የሚችለውን ችግር ለማቃለል እንደተቻለ ዴይሊ ማቨሪክ የተባለው ድረገጽ ጠቁመዋል። ድረ ገጹ አያይዞውም ሌሎች የኢትዮጵያ መንግሥት የወሰዳቸውን እርምጃዎች አክሏል። ከወረዳ ወረዳ አስቀድሞ ማስጠንቀቂያ ዘዴ መስርቷል ይላል። በአገር አቀፍ ደረጃም ለቀውጥ ጊዜ የሚሆን እህል አከማችቷል። ሀገሪቱ ድርቁን ለመቋቋም ብዙ የራሷን ገንዘብ መድባለች። ከለጋሽ የተገኘው አንድ ቢሊዮን ዶላር ሲሆን የኢትዮጵያ መንግሥት ራሱ 735 ሚሊዮን ዶላር ለድርቁ መቋቋሚያ መድቧል። ይህ ገንዘብ ከሀገሪቱ ዓመታዊ ገቢ 6154 ቢሊዮን ዶላር 10 ከመቶ ይሆናል ሲል ዴይሊ ማበሪክ ድረገጽ ዘግቧል። የጋርዲያን ጋዜጣ ድረገጽ ደግሞ ምዕራብ አፍሪቃውያን ፍልሰተኞች ሊቢያ ውስጥ በአደባባይ እየተገዙና እየተሸጡ መሆናቸውን ከመሸጥ የተረፉ ፍልሰተኞች ወደ ሀገራቸው እንዲመለሱ እየረዳቸው ላለው የተባበሩት መንግስታት ድርጅት አገልግሎት እንደተናገሩ ጠቁሟል። ለህገወጥ አሸጋጋሪዎች ገንዘብ እየከፈሉ ወደ ውጭ ሀገራት ለመሄድ በሊቢያ በኩል ለማለፍ የሚሞክሩ ሰዎች ጥቃት እንደሚፈጸምባቸው፣ ገንዘባቸው እንደሚዘረፍና በባርነት እንዲያገለግሉ እንደሚደረግ ሲናገሩ ቆይተዋል። ይሁንና ዓለም አቀፍ የፍልሰት ድርጅት እንደሚለው የሰው ልጆችን ለገበያ ማቅረብና በአደባባይ መሸጥና መግዛት እየተዘወተረ መጥቷል። ሊቢያ ውስጥ ፍልሰተኞች በባርነት ገበያ ላይ በግላጭ ለመገቤት ይቀርባሉ፣ የሚለው ወሬ በሊቢያ ከሚፈጸሙ አሰቃቂ ድርጊቶች አንዱ ነው ይላሉ የዓለም አቀፍ የፍልሰት ድርጅት የሥራ እንቅስቃሴና የአስቸኳይ ሁኔታ ኃላፊ ሰይድ መሐመድ አብድኬር። ከዓለም አቀፍ የፍልሰት ድርጅት ሊቢያ ለብዙ ፍልሰተኞች የእንባ ሸለቆ መሆኗን እየተረዳን ነው ብለዋል። ሰይድ መሐመድ አብድኬር ከናይጀሪያ ወደ ሊቢያ የባህር ጠረፍ ለመሄድ በአሸጋጋሪዎች በተዘጋጀ አውቶቡስ ከሌሎች ፍልሰተኞች ጋር ሆኖ ሊቢያ ከገባ በኋላ አሸጋጋሪዎቹ ደላሎች ገንዘቡን አልከፈሉንም በማለት ያሳፈሯቸውን ፍልሰተኞች አደባባይ ላይ አውጥተው ለሽያጭ እንዳቀረቧቸው ሴኔጋላዊ ስደተኛ ጠቁሟል። ከሰሃራ በመለስ ካሉት የአፍሪካ ሀገሮች የመጡትን ስደተኞች የሚገዙት አረቦች መሆናቸውን ሴኔጋላዊው መግለጹን በኒጀር የዓለም አቀፍ የፍልሰት ድርጅት ኃላፊ ሊቪያ መናንት መናገራቸውን የጋርዳን ጋዜጣ ድረገጽ ጠቅሷል። በርካታ ሌሎች ስደተኞችም ይህን ወሬ በየግላቸው እንዳረጋገጡ በመላ ሊቢያ ተመሳሳይ የባርነት ገበያዎችና የግል እስር ቤቶች እንዳሉ መናገራቸውን ድረገጹ አውስቷል። ሴኔጋላዊው ፍልሰተኛ ከተሸጠ በኋላ ሌሎች እንደሱ አይነት ሰዎች በታጎሩበት እስር ቤት እንደተወሰደ እዛው የታጎሩ ሰዎች ካለ ክፍያ እንዲሰሩ ወይም ለሚሰጣቸው አነስተኛ ራሽን ለመስራት እንደሚገደዱ የተያዙ ስደተኞች ወደ ቤተሰቦቻቸው ስልክ ደውለው ገንዘብ እንዲከፍሉ እንዲጠይቁ እንደሚገደዱ ስደተኛው ገልጿል። የእሱ ቤተሰቦች 380 ፓውንድ እንዲከፍሉ ከተጠየቁ በኋላ ባልታሰበው ሁኔታ የዛ እጥፍ እንዲከፍሉ እንደተጠየቁ ቤተሰቦቹ ብድር እስከሚያፈላልጉበት ጊዜ ድረስ እንግሊዝኛና ፈረንሳይኛ እንዲሁም የአካባቢው ቋንቋ ስለሚናገር ላገቱት ሰዎች አስተርጓሚ ሆኖ እንደቆየ መናገሩን የጋርዲያን ጋዜጣ ድረገጽ ጠቅሷል። የተጠየቁትን ገንዘብ መክፈል አቅቷቸው ለረጅም ጊዜ የቆዩ ታጋቾች ግን እንደሚገደሉ ፍልሰተኛው ሴኔጋላዊ መናገሩን የጋርዲያን ጋዜጣ ድረገጽ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ ነው።